የመቀሌ ዩኒቨርሲቲ ባልደረቦች የሆኑ ከመቶ በላይ ረዳት መምህራን ከሁለት ዓመታት በፊት ለጠየቁት የስራ ዕድል መልስ እስካሁን እንዳልተሰጣቸው እየተናገሩ ነው። ቅሬታ አቅራቢዎቹ ለከፍተኛ የትምህርት ደረጃ እድገት እንዳንወዳደር ተደርገናል፣ በሌሎች ዩኒቨርሲቲዎች የሚሰጠውን የቤት ኪራይ አበል እና በሌሎችም ጥቅማ ጥቅሞች ተከልክለናል ነው የሚሉት። የመቀሌ ዩኒቨርሲቲ የስርዓተ ትምህርት ምክትል ፕሬዚዳንት ዶክተር አብዱል ቃድር ከድር ለቪኦኤ በሰጡት ቃል ረዳት መምህራኑ የትምህርት ደረጃ እድገት በውድድር እንዲሆን ህግ ስለሚያዝ እንጂ መብታቸውን አልከለከልንም ብለዋል። የቤት ኪራይ አበል መከልከላቸውን አስመልክቶ መምህራኑ ላነሱት ጥያቄ ሲመልሱ ማግኘት እንደማይችሉ በህግ ስለተደነገገ ነው ብለዋል። ግርማይ ገብሩ ከመቀሌ ተጨማሪ ዘገባ አለው። በመቀሌ ዩኒቨርሲቲ በተለያየ የሙያ ዘርፍ የአካዳሚክ ምርምር ረዳት በመሆን የሚሰሩ ከአንድ መቶ አምስት በላይ ረዳት አስተማሪዎች ደርሶብናል ላሉት የመብት ጥያቄ በህጋዊ ወኪሎቻቸው በኩል አቤቱታቸውን አቅርበዋል። አቤቱታ አቅራቢዎቹ ጥያቄዎቻቸውን ለመቀለ ዩኒቨርሲቲ፣ ለዩኒቨርሲቲው ቦርድ ጽሕፈት ቤትና ለትምህርት ሚኒስቴር ነው ያቀረቡት። ግልጽ መሆን አለባቸው ብለው ካቀረቧቸው ጥያቄዎች የስራ ድርሻን ይመለከታል። ግልጽ የሆነ የስራ ድርሻ አልተሰጠንም ይላሉ። በዋነኝነት ደግሞ ከሁለት አመታት በፊት የነበረው የእድገት መሳልል ያለምንም ህጋዊ መሰረት የቆመበት ሁኔታ ነው ያለው። እዚህም በተደጋጋሚ ብንጠይቅ መልስ አልተሰጠንም ይላሉ። ስሜ ኪዳን ወርቀል ይባላል። ከቨተርናሪ ላብራቶሪ ቴክኒካል አሲስታንስ ላይ የቴክኒካል አሲስታንስ እድገት ከ10 አመት በፊት ጀምሮ እስካሁን ያለው የእድገት ደሞዝ ምንም አይነት ለውጥ የለውም። ማለትም አንዴ አድሚኒስትሬቲቭ ስታፍ ናችሁ ስንባል፣ አንዴ ቴክኒካል አሲስታንስ አካዳሚክ ነው ሲባል የደሞዝ እድገት ምንም አይነት እድገት አላሳየም። ይሄ ደግሞ በ2001 2002 አካባቢ ማለት ነው ወደ አካዳሚ ስታፍ የደሞዝ ነው ጭማሬ ሲደረግ እናንተ ቴክኒካል አሲስታንስ ሰዎች የአድሚኒስትሬቲቭ ስታፍ ናችሁ ለት ደሞዛችን እዛን ጊዜ ራሱ ምንም አልተጨመረም አሁን የመጣው ከርስራችን ብታይ ራሱ እዛን ያህል ቅርቡ ጊዜ 3 ፐርሰንት የመንግስት ድጎማ ይደረገ ነበረ ያ ድጎማ ራሱ ምንም ሳይጨመርበት እንዲሁ ነው የመጣው ስለዚህ በዚህ ያለው የደሞዝ እድገቱ አንደኛ ና ዋነኛ ጥያቄያችን ይሄ ነው ሁለተኛ ደግሞ ምንድ ነው እኛ የተማርን ነው ለተማርንበት ሙያ ስሚዝ ከተመረቅን በኋላ ማደግ ያለንበት ከትምህርት ሚኒስተር የተጻፈ ደብዳቤ አለ በ23 የተጻፈ ደብዳቤ ነው ያ ተግባራዊ ይሆን አይደለም። ይሄ ደግሞ ምንድነው ሁለት አመት ያህል ይሄን ስትራክቸር ይመጣል በማለት አስቆሟናል ማለት ነው። ስለዚህ ህግ ደግሞ ምንድነው ከመጣበት ነው ኢምፕሊመንት መሆን ያለበት፣ እንጂ ይመጣል ተብሎ አንድ ሰው የእድገት ደመወዝ ወይም ደግሞ የትምህርት እድገት መቆም የለበትም። ስለዚህ ለዚህም ዩኒቨርሲቲው በተፈታታይ ጠይቀናል። መልስ እናገኛቸዋለን። የመቀሌ ዩኒቨርሲቲ ትምህርት ሚኒስተር በሚያውቀው ሌሎች ዩኒቨርሲቲዎች በሚተዳደሩበት ህግና ደንብ መሰረት እንዲያስተዳድረን በዚህም መሰረት የቤት ክራይ አበልና ሌሎች ጥቅማ ጥቅሞች እንዲከፍለን ሲሉ ይጠይቃሉ። አባዲያን ያለን ባለ ከአይደር ጤና ቴኒስኮ ላይ ደብዳቤው ለመቀሌ ዩኒቨርሲቲ ፕሬዚዳንት፣ ለአካዳሚክ ምክትል ፕሬዚዳንትና ለመቀሌ ዩኒቨርሲቲ ቦርድ ሰብሳቢ አስገብተናል። እንዲሁም ትናንት ወደ ትምህርት ሚኒስቴርም ፋክስ አድርገናልና በጽሁፍ እንዲሰጠን ነበረ፣ ግን በጽሁፍ እስካሁን ምንም አልሰጠንም። ሁለት የሰዎች ሄደና በጽሁፍ ሊሰጠን አልቻለም እና ዋናው ጥያቄ የእኔን ደግሞ የዩኒቨርስቲ ፕሬዚዳንት ባለበት ቫይስ ፕሬዚዳንትና የኮሌጅ ዲኖችና ሁማን ሪሶርስ ኤች አር የሚባሉ ባለበት የዲፓርትመንት የሄዶች ጭምር ባሉበት ስብሰባ እንድንሰበሰብ ጠይቀን ነበረ። ያው ሱምስቴል ምንም አልተደረገልንም፣ አልተሰበሰብ ነው። ከዛ በኋላ ዋናው አሁን የመጣው የደሞዝ ክሬር ነው፣ በሲቪል ሰርቪስ የመጣው ነው። በሌላ ሲቪል ሰርቪስ ኔ ማቀው እና የምሰማው ያው አንድ የተማረ ሰው አንድ ትምህርት ስጨምር የሆነ ደሞዝ እንደሚጨምርበት ነው፣ እና ወይም በሆነ ስራ ልምድ ካለው እንደሚጨምርበት ነው ማቀው። አሁን የመጣው ግን ለምሳሌ ያው ደረጃ አራት የሚባል ዲፕሎማ አለ፣ አድቫንስ ዲፕሎማ ነው የሚባለው። አራት አመት ያገለገለ እና አንድ አመት ያገለገለ ያው እኩል ናቸው የሚከፈሉት። እሱም ራሱ ትንሽ ቅሬታ አለን። ለሲቪል ሰርቪስ ነው ይሄ። እንደዚህ አይነት ነው። አቤቱታ አቅራቢዎቹ የዩኒቨርሲቲው ባለስልጣናት ለጥያቄዎቻችን ክብር ሰጥተው እንዲያነጋግሩን ጠየቀናቸው፣ ሊሰሙን አልቻሉም ሲሉም ቅሬታ ያቀርባል። በሌላ በኩል ለድኅረ ምረቃ የትምህርት ደረጃ መርሃ ግብር መስፈርቱን አሟልተን እያለን ላለፉት ሁለት ዓመታት ያለምንም ምክንያት እንዳንወዳደርና እንዳንማር ተደርገናል ይላሉ። በመቀሌ ዩኒቨርሲቲ የአካዳሚክ ምክትል ፕሬዝዳንት ዶክተር አብደልቃድር ከድር ተወካዮቹ ላቀረቡት አቤቱታ መልስ ሰጥቷል። የሥራ ድርሻችን በግልጽ አልተነገረንም ለሚለው ቅሬታ አይቀበሉትም። ስራ ድርሻቸውን በግልጽ ይታወቃል። የተወሰነ ኮንፊዥን ካለ አይን ወደፊት ክልል ጋር ነው እንሄዳለን። አሲስታንት ተብሎ ጥር ያሉት እዛ ላይ ስለሚደግፉ ነውና እኔ እዚህ ላይ ምንም አይነት ኮንፊዥን አለ ብዬም አላስብም። ካለ ግን ኋላ እያየን የምናጠራው ይሆናል። ደጋፊዎች ናቸው። በቃ ዋናው መመር በዛ ላብራቱ የሚያሰበት እነሱ ስራውን እየደግፉ ትምህርትን እንዲሰራ ያደርጉታል ማለት ነው። ዶክተር አብደል ቃድር የትምህርት እድገት በሚመለከት በውድድር እንዲሆን ነው ያደረግ ነው የሚል መልስ ሰጥቷል። ረዳት አስተማሪዎቹ በስራ ሰዓት ቁጥጥር ውስጥ ለምን ፈርሙን ባላለን የሚል ቅሬታ እንዳላቸውና ይህም ከሞያ ደረጃ ጋር እንደማያያዝ ዶክተር አብደል ቃድር ይናገራሉ። እዚህ ጋር የእድገት ምሳሌሉን ተከልክለናል የሚለው እስቲ ነው በውስጣቸው ከቴክኒካል አሲስታንት ሆን እስከ ቴክኒካል አሲስታንት ሶስት አለ የድሮ የቆየው ማለት ነው። እዛ ላይ ምን ሲያድግ ነው የነበሩት በአንጻር ውስጥ ስናይ እንደገና በዚህ ዙሪያ ላይ አሁን በወጣው ግን ባችለር ይዞም ማስተር ይዞም መቀጠል የሚችልበት ዘርፍ ወጥላቸዋል። በሌላኛው አንጻር እዚህ ላይ ስናይ ወደ አካዳሚክስ የመቀየር የነበረው አዝማሚያ ግን በውድድር እንዲሆን ያደርጋል። የቁጥጥር ሰዓት ከሌለው አንድ የመንግስት ድርጅት እንዴት እንደሚቆጣጠራቸው ካልገለጽ አስቸጋሪ ነው የሚሆነው። ፈርሙ ማለት ስራ ላይ መኖራቸውን የማረጋገጥ እንጂ እነሱ ከሳፖርት ወደ ከቴክኒካል ጋር ወደ ሳፖርት ማሳለፍ አይደለም። እነሱ የራሳቸው የቴክኒካል ሳፖርት ተጠብሮ ስራቸው የሚሰሩት ያን ነው። የአካዳሚክ ሲስተም መቆጣጠሪያ አለን የራሱ እኛ ክላስ ነው የምንቆጣጠሩ። ይሄ ማለት ግን አካዳሚ ሚስቶ ወደ ቁጥር ሳስላስ ገባሁ ወደ ሌላ ስታፍ ቀየርኩ ማለት አደለም ስርዓትን የማስገባ ስለሆነ አይቲን። ይሄ የግንዛቤ ችግር ይመስለኛል። የቤት ኪራይ ይሄ በመንግስት የወጣ መመሪያ ነው። ካሁን በፊት ምናልባት ዩኒቨርሲቲ እየከፈለ ነበር ይሆናል። ያን ግን ያው አሁን በመንግስት ራሱ በወጣው መመሪያ መሰረት መተዳደር ስላለበት እሱን እንድንተግብር በተሰጠን ኃላፊነት መሰረት ያው የቤት ኪራይ እነሱ አይገባቸውም ስለተባለ እየተከፈላቸው አይደለም። ይህ ህግ ነው ያው መመሪያ የመጣ ስለሆነ እንጂ የዩኒቨርሲቲ ፍላጎት ነው ወይ ደግሞ ንትን አይደለም። የዩኒቨርሲቲው አመራር የረዳት አስተማሪዎቹ ጉዳይ እንደሚወያይበትና ለትምህርት ሚኒስቴርም ማብራሪያ እንደሚጠይቅ ያስታወሱት ዶክተር አብዱልቃድር በህጉ አፈጻጸም ላይ ክፍተት አለ የሚሉት ካለ ለሚመለከተው መስሪያ ቤት እየጠየቅን የማናጠራበት ምክንያት አይኖርም ብለዋል። በባህር ዳር ዩኒቨርሲቲ የሚሰሩ 207 ረዳት አስተማሪዎች ተመሳሳይ ጥያቄ አቅርበው መልስ እየጠበቁ እንዳሉም ለመረዳት ችያለሁ። ለአሜሪካ ድምፅ ሬዲዮ ግርማይ ገብሩ ከመቀለም